the voice of America. Hello, አቶ ኢድሪስ ጤና ይስጥልኝ፣ እንደ ምንድን ነው? ሰሎሞን አባተ ባላለሁኝ እኔ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልለዎት። እሺ አቶ ሰላም፣ ጤና ይስጥልኝ። በጭናቅሰን አካባቢ ስላለ የመፈናቀል ሁኔታ ከጅግጅጋ ከተማ ተፈናቅለዋል ስለተባሉ ሰዎች አንዳንድ ጥያቄዎች ነበሩኝና የሚያውቁት ነገር አለ እንዴ? አቶ ኢድሪስ ጅግጅጋ ከተማ ውስጥ በጣም ብዙ የኦሮሚያ ተወላጆች ጉዳት እየደረሰባቸው እንደሆነ መደዳውን እየተናገሩ ነው ያሉት። ከ13 ሺህ እስከ 15 ሺህ የሚሆን ሰው ተፈናቅሎ በትራኮች እየተጫነ በተሳቢዎች እየተጫነ ጭናቅሰን መግባቱን ሰምቼ ነበርና ምንድን ነው የሚመስለው ለመሆኑ ጅግጅጋ ውስጥ ያለው ሁኔታ አቶ ኢድሪስ? በአጠቃላይ ያለውን በቁጥር ደረጃም እስካሁን በክልሉ በነበረው በኦሮሚያም እና በኢትዮጵያ ሶማሌ ክልል በነበረው የድንበር ግጭት የምን ያህል ሰው እንደሞታ በአጠቃላይ መረጃውን እሰጣለሁ። ይሄኛውንም በአጠቃላይ ክልሉ ምን እያደረገ እንደሆነ እና ከዛም አንፃር እንዴት ወደ በመልኩ ወደ ኦሮሚያ ክልል እየሄዱ እንደሆነ በአጠቃላይ ዘርዝር የለ በዝርዝር ነው የምሰጠ። እዚያ አንጻር እንግዲህ ላለፉት በሐምሌ ጀምሮ የነበረው በሁለቱ ክልል ድንበር አካባቢ የነበረው ሁኔታ ማንም የሚያውቀው ነበር። በኢትዮጵያ ሶማሌ ክልል ያልተደረገ ትልቅ በኦሮሚያ ክልል ከፍተኛ አመራር የሚመራ ድርጅት ነበር የሲካሄዱ የነበረው ምንድን ነበር እሱ? ከዚህ አንጻር ድግሶችን ነው ነገረ እኒህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት እያንዳንዱ ነገር አለው። ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚደንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ፣ የመንግስት ኮሚኒኬሽን፣ የክልሉ ጸጥታ ኃይል በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሐዘን ቀን ተብሎ የጄኖሳይድ የተካሄደበትን ቀን ሲመራ የነበረው የሐረርጌ ዞን ኃላፊ አቶ መላኩ እነዚህ በአጠቃላይ በተለያየ ሁኔታ እነዚህን ነገ እነዚህን ችግሮች እና የህዝብ ጭፍጭፋ ሲመሩ የነበሩት አካላቶች ናቸው። ምንድን ነው እንደዚህ አይነት ድምዳሜ ላይ እንዲደርሱ ያደረጉት አቶ ኢድሪስ? ወይም የእርስዎ መንግስት አቋም ነው የግል አቋሙ ነው? ይሄ ይህን የምናግር የክልሉ መንግስት አቋም ነው። ይህ የምታውቀው በመስከረም ሁለት በአወዳይ ከተማ ላይ የተከሰተው ነገር በማንም በባለም ላይ በጣም አሰቃቂ ታይቶ የማይታወቅ አይነት ነገር የተከሰተ የነበረው በቡርማ ዛሬ የተካሄደው አይነት ነገር ነው። ሰው ማሪ ነበረው ለመቶ አመት በሐረር ውስጥ ሲኖር የነበረ በስነ ሱማሌ ብቻ ቋንቋ መናገር የማይችል በሐረር ከተማ ውስጥ ነው። አወዳይ ከተማ ውስጥ ነው። እንደ ቄራ አይነት ቆራርጦ ቆራርጦ ቆራርጦ ቆራርጦ ህዝብን በጣም አሰቃቂ በሆነ አርዶ ጂኖሳይድ ያካሄዱት እነማን ናቸው? እነዚህ ነገር የክልሉ ተወላጅ ብቻ አለ በስመ ሶማሌ ነው እያልኩ ያለው ቋንቋን ይናገር አይናገር ማነው ማለት እዛ ሲኖር የነበረው በአካባቢ ተወልዶ ያደገው አንድ ክልሉን አይቶ የማያቆም ማህበረሰብ ሶማሌ ስለሆነ ብቻ የውጭ ዜጋ የጎረቤት ሀገራችን ሁላ፣ ሶማሊላንድ፣ ፑንትላንድ፣ ጅቡቲ እነዚህን ሁሉ ነበር የእኛ ክልል ንጹሐን በስመ ሶማሌ ብቻ ሲጨፈጭፋ ያለው ይህ ማንም ማየት የሚችለው ማንም መጥቶ ማየት የሚችለው ድርጊት ነው የተፈጸመበት። ስንት ሰው ተገደለ ለመሆኑ የነበሩ የክልሉ ፖሊስ ጤሮ የሚባለው የተደራጀ ኃይል እነዚህ አካላቶች በሚያት ትዕዛዝ ነው እነዚህ ህዝባችን ላይ እንደዚህ አይነት ጂኖሳይድ የተካሄደው? ለመሆኑ አቶ ኢድሪስ ስንት ሰው ተገደለ? በቁጥር ንገሩኝ እስቲ እስካሁን በአስር ወረዳ ብቻ በአስር ወረዳ መቶ ስልሳ አምስት ንጹሃን ዜጎች ነው። በጣም በሚያሳዘን በየትኞቹ ናቸው አስር ወረዳዎች የሚሏቸው የት የት ያሉ ናቸው? እያንዳንዱ ቦታ አስሩን ወረዳ እጠቅስል እችላለሁ። እነዚህ መቶ ስልሳ አምስት እና ዘጠኝ ከፍተኛ ጉዳት የደረሰባቸው ንጹሃን ዜጎች በሞያሌ ወረዳ፣ በጉደት፣ በሜሶ ወረዳ፣ ባቢሌ፣ ሰላሀድ፣ ለገሂዳ፣ ጉርሱም፣ ኤልከሬ፣ ራሶ፣ ትልጉሌት፣ ጅጅጋ በእነዚህ ዜናጋዎች ናቸው ወደ መቶ ስልሳ አምስት ንጹሃን ዜጎች እና ዘጠኝ ከፍተኛ ጉዳት የደረሰባቸው። ከዛ በተጨማሪ በመስከረም ሁለት ላይ በጣም ዘግናኝ የሆነ ጂኖሳይድ በኢትዮጵያ ውስጥ እንደዚ አይነት ተደርጎ የማያደረግ በኦሮሚያ ፖሊስ ፖሊስ የሚመራ በአቶ ለማን ነው ለማ መገርሳይክሉ ረስራል ና አዲሱ ለረጋሳ በሚ ግለሰቦች የሚመሩና የዞኑ ጠጥታ አይለ እነዚህ ግለሰቦች ባወጡት ኮሚዛ ነው። እነዚህ ማህበረሰብ ፖሊስ ጠባውስ ነው። የት ነው ቦታው? አወዳ አወዳይ ከተማ ውስጥ ነው። ሁነት ሲኖሩ የነበሩ ማህበረሰብ ነው እዛ ውስጥ ያለው ኢትዮጵያ ሶማሌን ክልል አይቶ የሚያውቁ ቋንቋ የማይናገሩ በዘር አሬት ብቻ ሶማሌ ነው በሚል ብቻ አሁን በአሁኑ ሰዓት ነገ ማንም መጥቶ ማየት የሚችለውን ነገር ነው። ሰብአዊ መብት የሚባለው ተቆራቃሪ የሚለውም ራሱ አምነስቲ ኢንተርናሽናል እንባስ እናደረጓል። ብኛው መጥቶ ይያው፣ ይህን ነገር ይያው። ሰላሳ ንጽዋን ነው እንዴት ራሱ መቅበር በሚገብ ሀ ተቆራርጦ ተቆራርጦ ወደ ወደ እንትን የገባው አሁን ሰላሳ በእጃችን አለ፣ ሀያ ደግሞ እዛ እንዳለ ነው። አሁን ያለን መረጃ ስለዚህ ሶስት መቶ ደግሞ በጣም የሚገርመው ነገር ወደ ቄራው እየወሰዷቸው ይሄን ድርጊት ሊፈጸሙባቸው ሳያር ሲደርሱ ነው መከላከያ ኃይላችን ደርሶ ወደ ጅጅጋ መጣቸው። ስንት ሰው ነው ተገደለ የሚሉኝ በከትናንትና ወዲያው የአወዳይ ግጭ ሀምሳ ሰው ነው ከሀምሳው ሀያ ሰው ነው ሰላስ ሰው ነው ጅጅጋ ወረሰው አለ እና ቀብራቸው የተዘጋጀ ነገውነ በነገው ወደ ቀብር ስንፍራታቸው የሚፈጻ ማንም ሚዲያ ራሱ ኢንቫይት ያደረግበት ነው ይሄን ነገር ይሄን ድርጊት ምንድን ነው ለመሆኑ ወደዚህ ወደዚህ ጉዳይ ያነሳሳው? ምንድን ነው ወደዚህ ግጭት የወሰደው ነገርና ይህ ሁሉ ሰው እንዲያልቅ ያደረገው ዋናው? የኦሮሚያ መንግሥት ከመሰረቱ ያስቀመጠው የመሬት መስፋፋት አለ የፌዴራል ብሎን ካለመቀበል አብሮ አብሮ እንትን ካለመቀበል የተነሳ ሁሉ የሚደረግ ድርጅት ነው ይሄ ነገር። በአካል ላይ የደረሰ ጉዳትስ ምን ያህል ነው? በንብረት ላይ የደረሰ ጉዳት ምን ያህል ነው? ታውቃላችሁ ይሄንን አቶ ኢድሪስ በንብረት ላይ ልነግር እችላለሁ። በሞያል አካባቢ የነበረው በበአሉ ታደሩ ወደ አምስት በረስ አንዱ ማለት አንድ መቶ የሚይዘው ከብት ይይዘው ሞያል ብቻ ነው። ምን ሶስት መቶ ምንድን ነው ማለት ሶስት በረስ የሚሆን ፍየሎች፣ ግመሎች፣ አዮች ምን የተቃጠለና ኢንቨስተሮች ንብረቶች ራሱ የተቃጠለ ደራ ማህበረሰብ በርካታ ነው። አሁንም ይሄ ነገር ይቀጥላል። ይሄ ድርጅት አሁንም ዝግጅታቸውን ቀጥለዋል በዚ አይነት ሁኔታ። ሌላው አቶ ኢድሪስ እዛ በሶማሌ ክልል በተለይ ጅግጅጋ ከተማ ውስጥ ልክ አወዳይ ላይ ተፈጸመ እንዳሉኝ አይነት ነገር እየተከናወነ እንደሆነ አሁን ያነጋገርኳቸው ሰዎች ገልጸውልኝ ነበረ። የኦሮሞ ተወላጆች ናችሁ እየተባሉ ብዙ ጉዳት የደረሰባቸው እንዳሉ የተገደሉ እንዳሉና ከአስራ ሦስት ሺህ እስከ አስራ አምስት ሺህ የሚሆኑ ሰዎች ተፈናቅለው ትናንትናና ዛሬ ወደ ጭናቅሰን ከተማ እንደገቡ ሰምቼ ነበርና ምንድን ነው እዛስ እየተካሄደ ያለው አቶ ኢድሪስ? አቶ ሰለሞን፣ ይህ ከእውነት የራቀ ነገር ነው። አንተ አንተ በአካል መጠለት የሚችለው ነገር ነው እንደዛ አይነት ነገር ሲደረግ በእስልምናም የሶማሌ ማህበረሰብ ካለው የአብሮ ምርና የፈለገ ነገር ጉዳት ያደረሰብህም ቢሆን በአንድ ማድረግ እንዳለብህ ያለው ካልቸር አብሮ የኖረ ሁሉም የሚያደር ማህበረሰብ ነው። ከዚህ አንጻር በላሊ ሆነ ብቻ አስራ አንድ ሺ አምስት መቶ በላይ የሆነ ወደ ኦሮሚያ በሰላም የተሸኙ ነው። እያ- ነገር ከፈለክ ከፈለክ አንተ እራስህ ደውለህ ደውላችሁ እናንተ ማድረግ ይህን ነገር ማድረግ ትችላላችሁ። ነገር ግ ያሉት አሁንም እየተሰባሰቡ ያሉት እንትን እያንዳንዱ ማናገር ትችላላችሁ። ይህን ነገር በርነት ይሄ ድርጅት እነሱ ያደርጉትን ነገር እንደዚህ ያደርጋለዋል ሰላረሁ ነው ይህን ነገር የሚናገሩት ነገር ግን ተገደውም ይሁን በፈቃዳቸውም ይሁን እየተፈናቀሉ መሆናቸው ግን እውነት ነው። ሰዎቹ ማለት ነው እነዚህ ከአስራ ሶስት ሺህ እስከ አስራ አምስት ሺህ የሚሆኑት ሰዎች ይሄ ነገር በሱኑ ነገር ያለ ደረጃ ያለ ነገር ነው ለምን መውጣት አስፈለጋቸው እነዚህ ሰዎች ነዋሪ ናቸው አይደለም እንደ ጅጅጋ ሆኖ ሆኖ አሁን የተፈጠረው ነገር እዚህም ያለው ማህበረሰብ ስጋት ፈጥሮበታል ማን ላይ ነው ስጋት የፈጠረው እዚህ ያሉት ራሱ እያረጋገናቸው ነው እኮ እዛ የተደረገ ነገር እኛ ላይ ይደረገ እ አይደለም ከኛ ጋር እኮ ይህን ያህል መቶ ዓመት እኮ ኖሯቸዋል ይህን ያህል እኮ ያለው ራሱ እንትን እኮ ፈልገን አናግረናቸው ነው እኮ ተነጋግሮ፣ ትፈልጋላችኋል ታፈል ሁሉ ነው። እንደዚህ አይነት ስፋት ያለው ግጭት ከሞያሌ አንስቶ እስከ ጅግጅጋ ድረስ የተዘረጋ ግጭት በሁለት አጎራባች ክልሎች መካከል፣ ያውም ግዙፍ የሚባሉ ክልሎች መካከል ሲካሄድ ሁኔታው ሲታይ በአንድ ሀገር ውስጥ የሚፈጠር ነገር አይመስልም። ፌዴራል መንግስቱ ገብቶ የሚያደርገው ነገር አለ እንዴ? ታይቶ የማይታወቅ ነው። በነገራችን ላይ እንደዚህ አይነት ግጭት በኢትዮጵያ እሱ ነው ለማንም ነው። ይሄ ዘግናኝ የሆነ ነገር ነው። በቡርማው ዛሬ የተካሄደ ነገር ነው። ሰው እጅና እንደቱ የተበጣጠሰ መቅበር በሚሰብግበት ሁኔታ ማን እንደሆነ መለየት እስኪያጥጠን የደረሰበት እንደዚህ አይነት ዘግናኝ ምን አመት ሰባ አመት ሽማግሌ እኮ ሲያበሉበት ምንድን ነው? በያብሉም ያበሉስ የሚለው ምንድን ነው? የሰባ አመት ሽማግሌ ኦፕሬሽን ተዘጋጅቶ አልጋ ላይ ያለውን ነው አርገውት፣ ስምንት ሰው ያረጉት ስንቱ ማናቀው ማህበረሰብ እነሱ ውስጥ ሆነው እየተደረገ ያለው ግን የእዛን አይነት ነገር ያ ያለው ነገር አቶ ኢድሪስ፣ በእናንተ በኩል በመሪዎቹ በኩል ማለት ነው ቤትም ይሁን በኦሮሚያም ይሁን በሶማሌ ክልል በኩል ያላችሁ መሪዎች በመካከላችሁ መናበብ መግባባትና ይህንን ችግር ወደ መፍታት የመሄድ አይመስልም ያላችሁ አዝማሚያ፣ ወደ ግጭት ወደ መካረር ወደ መካሰስ የመሄድ አዝማሚያ ነው ያለ የሚመስለው እና እናንተ እንደዚህ እየሆናችሁ እያላችሁ ሰው እንዴት ሊረጋጋ ይችላል ብላችሁ ታስባላችሁ? በመሰረቱ ሁለቱ ክልል ምንጊዜም ይገናኛሉ። ለመደራደር ይገናኛ፣ ነገር ግን በኦሮሚያ በኩል ይሄ መስፋፋት የሚለውና ፌዴራሊዝምን በትክክል ተቀብሎ ለመተግበር እስካልተዘጋጁ ድረስ ይሄ ነገር ሁሌም አስቸጋሪ ነው የሚሆነው። በእነዛ ወረዳ እንደዚህ አይነት ነገር ሁሉ ችግሮች ፈጥሮ እያየን በዛሬ ሁለት መቶ ስልሳ አምስት እንደገደሉ እየተናገርን ዛሬ ደግሞ እንደዚህ አይነት ነገር ጭፍጨፋና ዘግናኝ የሆነ ነገር በብዙ ዓመታት ውስጣቸው እነሱ ውስጥ የኖረን ማህበረሰብ እንደዚህ የሚያደርጉ ከሆነ መገመት ትችላለን ምን አይነት እዛ አካባቢ ያለው አመራር በቆቦ ዲቃ እና በጎሎ ዋጩ አካባቢ አሁን ጦርነት እየተካሄደ ነው ብለው ነግረውኝ ነበር እና ምንድን ነው በዛስ ያለው ሁኔታ ጦርነት ሊኖር ይችላል አሁን እስካለኝ ደቂቃ የደረሰኝ መረጃ የለም ነገር ግን እንዳልኩ ነው በተገኘ አጋጣሚ ሁሌም ዝግጁ ናቸው እነሱ ይህኔ ይህን ህዝብ ለማጥፋት ሁሌም ዝግጁ ናቸው ዋናው በድንበሩ የነበረውን ነገር ማህበረሰቡ ራሱን ተከላክሎ ውስጥ ሊሳካላቸው ባለመቻሉ ዛሬ ሐረር ላይ ይሄን ነገር ምንድን ነው አወዳይ ላይ ይህን ችግር የፈጠሩት። ለነገሩ እኮ በእነሱ በኩል የሚሰማው ቅሬታ የሶማሌ ልዩ ፖሊስ ነው ጥቃት እያደረሰ ያለው የሶማሌ ክልል ልዩ ፖሊስ ነው ነው የሚሉት እኮ። ወንጀላቸው ነው። ይህ ውሸት መናገር ነው። ማህበረሰብ የሰባ አመት ሽማግሌ መግደል ልዩ ፖሊስ ነው እንደገደሉት የስልሳ አምስት ሰው ዓመት አዛውንት እና የምታሳድገው እናት አልባ ልጆችን መጠንጨት ይሄ ልዩ ፖሊስ ገዛ ጋ ያለው ይሄ የተለመደው ነው። ጦትኮ እየቆራረጡ ነው ልዩ ፖሊስ አልተሰማራም ነው የሚሉኝ። አቶ ኢድሪስ በእነዚህ ምሽት ነው አልተሰማራም። ማህበረሰቡ ራሱ ነው ይሄን ነገር መከላከል ዘምረም ይህኮ ያለው አመለካከት ራሱ ኮ ማየት ትችላለህ። እና እንዴት ነው ሄሎ ከፌዴራል መንግስቱ ጋር ያላችሁ ግንኙነትስ ምንድን ነው? አቶ ኢድሪስ ምን እያደረጋችሁ ነው? ወደ እሺ ይህን ነገር ያለውን ነገር ፌዴራል መንግስቱን ያውቃል የተደረገ ያለው ነው። አሁን እሱማ ተናግረዋል ተናግረዋል የኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ ተናግረዋል ትናንትና። ግን ምንድን ነው እየተደረገ ያለው ነው? ሰው እኮ ንጹሐን ሰዎች እየሞቱ ናቸው። እያረጉ ያሉ የተደረገ ያለ ፌደራል መንግስት ነገር አለ። አሁን ግራውንድ ላይ ያለው ግን ይሄ እንደዚህ አይነት ትልቅ ትልቅ ችግር ላይ ያለው ምን ችግር አለ? እስቲ ንገሩኝ። እስቲ እሱን ምንድን ነው ፌደራል መንግስት በአንድ ማህበረሰብ ውስጥ አምሩ አንድ በስኬም ፔጅ ላይ ሲሆን እንደዚህ አይነት ነገር አ እያዘን ድርጊት እየፈጸመ ያለበት ሁኔታ ነው ያለው። አቶ ኢድሪስ እስማኤል በጣም አመሰግናለሁኝ ለሰጡኝ ማብራሪያና ለጊዜው፣ እግዜር ይስጥልኝ። እኔም አመሰግናለሁ አቶ ሰለሞን።